ሰላም፣ ጤና ስጥልኝ። እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞው ምሽት ሐምሌ 26 2013 ዓ.ም ምሽት መሰናዳችን ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የመጀመሪያው እንግዳችን የወታደር ልጆች በግል ትምህርት ቤቶች ውስጥ ነጻ የትምህርት ዕድል እንዲያገኙ ጥረት እያደረግኩ ነው ይላል። ከውድቀት በኋላ ከውድቀት በኋላ ትንሳኤ እንዳለሽ ትንቢት ይናገራል የህፃናት ጩኸት፣ የእናቶች ለቅሶ በምድረሽ ላይ ጸንቶ ጩኸቱ ቢሰማ ይሄ ዋዜማሽ ነው፣ የትንሣኤሽ ዜና በዓለም እንዲሰማ። እንግዳችን ወጣት ጋዜጠኛና ገጣሚ ባሪ ያስበዛብህ ይባላል። ስለጀመረው እንቅስቃሴ ያጋረናል። በሌላ በኩል ነዋሪነቷን በአሜሪካ ሀገር ያደረገችና አዲስ የንግድ ሀሳብ ይዛ እየሰራች ካለች ሴት የስራ ፈጣሪ ጋር እናስተዋውቃችኋለን። መጀመሪያ ከኢትዮጵያ እስከ ወጥ- ወጥተን አንድ ዓመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ የምናየው ፀጉራችን ነው። ፀጉራችን መርገፍ ይጀምራል። ከውሃውም ነው። እንግዳችን ገነት ስለሺ ትባላለች። የሹሩባ የጸጉር ቅቤ ተቋም መስራች ናት። ክፍለ ዘመናትን ሲሻገር የቆየው ከላም ወተት የተገኘ የጸጉር ቅቤን አሽጋ ለዓለም ገበያ አቅርባለች። በሌላ ዘገባ ደግሞ የቶኪዮ ኦሎምፒክ እንዴት እንደሰነበተ እንሰማለን። የምሽቱ ተረኛ አስተናጋጅ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እየመራው አብሬያችሁ ዘልቃለሁ። አሁን ላጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። የዩናይትድ ስቴትስ ዓለም አቀፍ ተራድኦ አስተዳዳሪ የሆኑት ሳማንታ ፓወር ወደ ኢትዮጵያና ሱዳን የሚያደርጉትን ጉብኝት ጀምረዋል። በትናንትናው እለት ከሱዳን የውጭ ጉዳይ ሚኒስትር ማርያም አልዛዲ ጋር በሁለቱ ሀገራት የጋራ ፍላጎቶች ላይ ፍሬያማ ውይይት ማድረጋቸውን፣ ሱዳንን በሺዎች የሚቆጠሩ ከትግራይ የመጡ ስደተኞችን በማስተናገዷ አድናቆታቸውን እንደገለጹ እንዲሁም ቀጠናዊ መረጋጋትን ለማጎልበት ሀገሪቱ ባላት ሚና ላይ መወያየታቸውን በኦፊሳላዊ ገጻቸው ላይ አጋርተዋል። ሳማንታ ፓወር አዳራሻቸው ኢትዮጵያ እንደምትሆን ይጠበቃል። ከኢትዮጵያ ብሔራዊ የደህንነት አማካሪ እንዲሁም ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሎ እንደሚጠበቅ የተቋማቸውን ከፍተኛ ባለስልጣን ጠቅሶ ሮይተርስ ዘግቧል። ወደ ትግራይ ክልል ካለ ክልከላ ሰብአዊ ድጋፎች ሊገቡ በሚችሉበት ሁኔታ ላይ መምከር የጉዞአቸው ዋና ዓላማ እንደሆነ ተጠቅሷል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ እየጨመረ ላለው የሰብአዊ ድጋፍ ፍላጎት መልስ ይሆን ዘንድ ዩናይትድ ስቴትስ ከ149 ሚሊዮን ዶላር በላይ ድጋፍ መመደቧ ታውቋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ይፋ ባደረገው መግለጫ ላይ ገንዘቡ ለቀጣይ ሁለት ወራት አምስት ሚሊዮን ያክል ሰዎችን ለመመገብ የሚውል 1720 ሜትሪክ ቶን ጥራጥሬና ዘይት ለመግዛት እንደሚውል አስታውቋል። ድጋፉ ከጾታ ጥቃት የተረፉ ሰዎችን ጉዳይ ለማደራጀት የማህበራዊ ጉዳይና ጤና ሰራተኞችን ለማሰልጠንም እንደሚውል ተገልጿል። ዩናይትድ ስቴትስ የትግራይ ነፃ አውጪ ግንባር ወደ አጎራባች አፋር ክልል መስፋፋቱንና የኢትዮጵያ መንግስት የክልል ሚሊሻዎችን ለማደራጀት መወሰኑን ጨምሮ የተባባሰው ውጥረት በእጅጉ እንዳሳሰባት አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት በኦማን የባህር ዳርቻ በነዳጅ ጫኝ መርከብ ላይ ለደረሰው ጥቃት ኢራንን ከሳለች። የሀገሪቱ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ኢራን ጥቃቱን ለመፈጸሟ እርግጠኛ መሆናቸውን አስታውቀዋል። ቴሄራን የታጠቁ ሰው አልባ አውሮፕላኖችን በቀጠናው ላይ እያበረረች መሆኗንም ጠቅሰው ከሰዋል። የዩናይትድ ስቴትስ ቁንጮ ዲፕሎማት ኢራን ላደረሰችው ጥቃት የሚጠቀስ ምክንያት እንደሌላት ተናግረዋል። ጥቃቱ የተፈጸመው በሰሜን አረቢያ ባህር ላይ በነበረው ሜርሰር ስትሪት በተባለ መርከብ ላይ ሲሆን የመርከቡ ባለቤት በለንደን መቀመጫውን ያደረገው ዞዲያክ ድርጅት ባለቤት እስራኤላዊው ቢሊነር ኤያል ኦፈር ናቸው። ጥቃቱ የአሰሳ ነጻነት፣ ዓለም አቀፍ ጉዞ፣ ንግድ እንዲሁም በባህር መስመሩ ተጠቃሚ የሆኑ ሰዎችን ሕይወት አደጋ ላይ እንደሚጥል የተናገሩት ብሊንከን ዩናይትድ ስቴትስ አጋሮቿና የመካከለኛው ምስራቅ መንግስታት ተገቢውን የአጸፋ እርምጃ እንደሚወስዱ አክለዋል። የነፍስ አድን መርከቦች በሳምንቱ መገባደጃ የሜዲትራኒያን ባህርን ለማቋረጥ የሞከሩ ከሰባት መቶ በላይ ሰዎችን እንዳዳኑ ፍልሰተኞችን የሚደግፉ ተቋማት ቡድን በትናንትናው ዕለት አስታውቀዋል። የአሁኑ ቁጥር የተሰማው የተባበሩት መንግስታት ድርጅት የፍልሰተኞች ተቋም ባለስልጣናት ፍልሰተኞችን የመንከባከቡን ኃላፊነት ለሜዲትራኒያን ሀገራት ብቻ ከመተው ፍትሐዊ የኃላፊነት ክፍፍል በሀገራት መካከል እንዲኖር በድጋሚ ጥሪ ባቀረቡበት ሰሞን ነው። ኤስኦኤስ ሜዲትራኔ የተሰኘው ነፍስ አድን ድርጅት ኦሽን ቫይኪንግ በተሰኘው መርከቡ አማካኝነት ከቅዳሜ ጀምሮ ስድስት የነፍስ አድን ዘመቻዎችን አድርጓል። ሲዋች ከተሰኘው የጀርመን ድርጅት ጋር በቅንጅት የተንቀሳቀሰው ተቋሙ ያተረፈው በዕድሜ ትንሹ ተጓዥ የሦስት ወራት ዕድሜ ብቻ ያለው ጨቅላ እንደሆነም ተነግረዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና በመደመጡን ይቀጥላል። ለምሽቱ አበይ ወዳደረግናቸው ርዕሶች እንሻገር። የመጀመሪያው ዘገባችን የወታደር ልጆች በግል ትምህርት ቤቶች ነጻ የትምህርት እድል እንዲያገኙ ከሚያደርግ ወጣት ጋር ያስተዋውቀናል። ወጣቱ ባሪያስ በዛብህ የጦቢያ ግጥመን በጃዝ መድረክ ላይ ቋሚ ደንበኛ ነው። ይህ ወጣት ላለፉት ሶስት ዓመታት ለየት ያለ የበጎ አድራጎት ስራዎች ላይ ሲሰራ ቆይቷል። ይህ የበጎ አድራጎት ስራው ደግሞ የወታደር ልጆች በግል ትምህርት ቤቶች ውስጥ የነጻ የትምህርት አገልግሎት እንዲያገኙ ማስቻል ነው። ከወጣቱ ጋር ቆይታ ያደረገው ኬኔዲ አባተ ቀጥሎ ያሰማናል። ከውድቀት በኋላ ከውድቀት በኋላ ትንሳኤ እንዳለሽ ትንቢት ይናገራል የህፃናት ጩኸት የእናቶች ለቅሶ በምድርሽ ላይ ጸንቶ ጩኸቱ ቢሰማ ይሄ ዋዜማሽ ነው የትንሳኤሽ ዜና በዓለም እንዲሰማ ይህ ወጣት ባሪያስ በዛብህ ይባላል። ጋዜጠኛና ገጣሚ ነው። ከልጅነቱ ጀምሮ አሁን እስካለበት የወጣትነት ዕድሜው ለሥነ ጽሑፍ ከፍተኛ ፍቅር ያለው ባሪያስ በብዙ የሥነ ጽሑፍ መድረኮች የተለያዩ ሥራዎቹን እያቀረበ ዛሬ ላይ ደርሷል። ከዝነኛ ገጣሚያንና ሌሎች የሥነ ጽሑፍና የኪነ ጥበብ ዘርፍ ባለሙያዎች እስከ ጀማሪያኑ ድረስ በሺዎች የሚቆጠሩ ባለተሰጥኦዎች ግጥሞችን ጨምሮ የተለያዩ ሥራዎቻቸውን የሚያቀርቡበት የጦቢያ ግጥምን በጃዝ መድረክ ቋሚ ደንበኛም ነው። ባር ያስበዛብ ጦቢያ ግጥምን በጃዝ እውነት ለመናገር ወንበር አልባ የማይወዳደር ግን የታላቋ የኢትዮጵያ የፓርላማ ተወካይ ነው ብዬ ማመን እችላለሁ በራሴ ሁሌ ሀገር ላይ የሚደረገውን ነገር አጽንኦት ሰጥቶ ያያል፣ አጽንኦት ሰጥቶ ይሰራበታል። ሕዝብ ከመከፋፈል ከብሔርተኝነት እንዲወጣ አብዝቶ ይሰብካል። ይህን ሲሰብክ ደግሞ የራሱን ነገር ኢንቨስቲ እያደረገ ነው። በመላው ኢትዮጵያ የሚገኙ ልጆቹን እየጠራ ትልልቅ ዲስኩረኞችን ተጋጣሚዎችን እየጋበዘ ነው ፕሮግራም የሚሰራውና፣ በሺዎች የሚቆጠሩ አንጋፋ ምሁራን መድረኩ ላይ ቆመዋል። ከሁለት ሺህ በላይ ገጣሚያን ፐርፎርም አድርገውበታል። አማተር ገጣሚያንን አውጥቶ ለሀገር አብቅቷል እና በዚህ ልክ ዶሚኔት ያደርጋል ጦቢያ። ከአስር አመት በላይ እድሜ ባለው ጦቢያ ግጥምን በጃዝ መድረክ ባሪያስ ባለፉት ሶስት አመታት አስተማሪና አዝናኝ ስራዎቹን አቅርበዋል። ዘፋኝ መንግስተ ሰማያትን አይወርስም ብለሃል። ግጥሙን ለሰጠስ ምን አስበሃል? ወጣቱ ጋዜጠኛና ገጣሚ ባሪ አስበዛብህ የተመረጡ ስራዎቹን ማንነቱን ካልገለጸው አንጋፋ ድምፃዊ ስራዎች ጋር በማቀናጀት ለህትመት ለማብቃት ዝግጅት ስለማጠናቀቁ ማጫውቶኛል። ወደ ህትመቱ ለመምጣት ደግሞ አንድ አንጋፋ ኢትዮጵያ ሙዚቀኛ ጠይቄ ያለሁ እኔ ሰላሳ ግጥም አንተ ሰላሳ ግጥም እናዘጋጅና መድብል እናውጣ በኢትዮጵያ የሙዚቃ ታሪክ ውስጥ መጽሐፍ ያለው ሙዚቀኛ አላቅም። የግጥም መድብል ያለው ና እስኪ ችን እኔና አንተን ጀምር ብዬ ፍቃድ የሰጠኝ አንድ አንጋፋ ሙዚቀኛ አለ። ፍቃድ ጠይቄ ነው እንግዲህ ስሙን የምጠቅሰው። አሁን በቅርብ ጊዜ ከሱ ጋር መጽሐፍ እየሰራ ነው። እንግዲህ በቅርብ ጊዜ ይወጣል ብዬ አስባለሁ። ወጣት ባሪያስ ገጣሚና ጋዜጠኛ ብቻ አይደለም ብዙም ባልተለመደ ዘርፍ የበጎ አድራጎት ስራ በግሉ በማከናወንም ላይ ይገኛል። ይኸውም የወታደር ልጆች የተሻሉ በሚባሉ የግል ትምህርት ቤቶች ያለ ክፍያ በነፃ የትምህርት እድል እንዲያገኙ ማስቻል ነው። ይህን ለማሳካት ከ 2011 ዓ ም ጀምሮ ጥረት ሲያደርግ ቆይቷል። ለምን ዋናው ሀሳቡ መጀመሪያ 2011 ፕሮፖዛል ሳስገባ ለመከላከያ ሚኒስቴር፣ ኢትዮጵያ ውስጥ የደሀ ልጅ ያልተማረ አማራጭ የሌለው አማራጭ ሲያጣም የሚገባበት ተደርጎ ነው የሚታሰበው። እኛ የሚሊተሪ ቤት እና ይሄ ደግሞ ሰዎች አማራጭ አጥተው የደሀ ልጅ ስለሆኑ የሚገቡበት ሳይሆን እናት ሀገራቸውን ከወራሪ ጠላት ለመታደግ የሚገቡበት ከፍ ያለ ስፍራ ነው። ሰዎች ይህንን ሀሳብ ቢዙ ጥሩ ነው። ሰው ደሀ ስለሆነ ስላልተማረ ስላጣ ስለነጣ የሚገባበት ቤት ሳይሆን እናት ሀገሩን ወ ና ፈቅዶ ሊያገለግል የሚገባበት ከፍ ያለ የተከበረ ስፍራ ነው። በዛ ሀሳብ እንሄድ የሚል ሀሳብን አሰርጻለው በሰዎች ዘንድ ብዬ ነው እኔ ፕሮፖዛሉን ያስገባሁት። ዛሬ ላይ ታዲያ ጥረቱ ፍሬ አፍርቶ በተለያዩ የኢትዮጵያ ክፍሎች የሚገኙ በርካታ ትምህርት ቤቶች የወታደር ልጆችን በነጻ ተቀብለው ለማስተማር ቃል እንደገቡለት ይገልጻል። ከቀጣዩ የ2014 ዓ ም የትምህርት ዘመን ጀምሮ ፕሮጀክቱ እንደሚተገበርም እንዲሁም ኢትዮጵያ ውስጥ በጣም ትልልቅ የባለስልጣን ልጆች፣ ትልልቅ የባለ ሀብት ልጆች የሚማሩበት ውድ የሚባል ትምህርት ቤቶች አሉ። እነኚህን ትምህርት ቤቶች የማይነካቸው የወታደር ልጆች አሉ በማለት እዛ ለመግባት በጣም ብዙ ነገር የሚያንሳቸው ግን ትልቁን ሀገሪቷን ያቆሙት የእነሱ ወላጆች ናቸው እና ኢትዮጵያን ብለው ዳር ድንበር ሲሄዱ ግን ልጆቻቸውን እዚህ ከተማ ላይ አባ ከናሚ የለውም። ማንም ሊይዝል አይችልም። እና ትልቁን ለኢትዮጵያ የመቆመ ዋጋ የከፈሉትን ደም ያፈሰሱትን የከሰከሱትን ልጆቻቸውን የአብራኮቻቸውን ክፋይ ልክ እንደየትኛውም እንደ ሀብታምና እንደ ባለስልጣን ልጅ ገብተው መማር አለባቸው የሚል ጥያቄን እየጠየቅኩ እንግዲህ የመጀመሪያ ጊዜን ወደ ዋሳን ያደረግኩት ቀጥሎ ሻሸመኔ፣ ቀጥሎና ቢሾፍቱ፣ አዳማ፣ የደቡብ ክልል ኦሮሚያ፣ አማራ ብዙ ሀገር ሄድኩኝ በራሴ እና የትምህርት ቤት ባለቤቶችንና ና ዳይሬክተሮቹን እያገኘው የባለውለታችንን ልጆች የትምህርት እድል ስጧቸው እናንተ ጋር ተምረው ፍሬያቸው የሚል ጥያቄ ነበር የጠየቅኳቸው። ፍቃዳቸውን ሰጥተውኝ እንግዲህ አሁን የሄድኩባቸው ቦታዎች በመላው ኢትዮጵያ 2014 ለመቀበል ዝግጁ ናቸው። ይህን የበጎ አድራጎት ስራ ሲያስተባብር እስካሁን ያለማንም ድጋፍ በግሉ ጥረት በራሱ ወጪ ሲያከናውን የቆየው ባሪያስ በእስካሁኑ ጥረቱ የሚታይና የሚጨበጥ ስራ ከሰራ በቀጣይነት ላቀዳቸው የበጎ አድራጎት ስራዎቹ መሳካት ብዙዎች ከጎኑ እንደሚሰለፉ እምነቱ መሆኑን አውግቶኛል። ወጣትነት በእውቀት ከታገዘ ሀገራዊ ፍሬ ማፍራት እንደሚቻል የሚያምነው ባሪያስ ለወጣቶች አለኝ ያለውን መልእክትም አስተላልፏል። ወጣትነት በእውቀት ሲቆሙ አሪፍ። የሰው ልጅ እውቀትን በሶስት ነገር ነው የሚያገኘው፣ አይቶ፣ ሰምቶ፣ አንብቦ ነው። በመቅመስ እውቀት ይገኛል ብዬ አላምንም። ስለዚህ ወጣት ጊዜውን ማባከን ያለበት ስራውን ሰርቶ በንባብ፣ በማየት፣ በመስማት እውቀቱን ማዳበር። እነኚህ ነገሮች ሲከማቹ አገር ለመገንባት እንጂ አገር ለማፍረስ አትነሳሰ። እውቀት ሲኖረ ቁጥብ ትሆና አለ። እውቀት ሲኖርህ ህልም ይኖረሃል። የሆነ ነገር ለሀገር አበርክተ ማለፍ እንዳለብህ ውስጥ ይነግርሃል። ተስፋ መቁረጥ አይመጣም። ወደ ውስጥ ያለምንም እንደመጣ የሆነ ነገር ሰርተ ማለፍ እንዳለብህ ይነግረሃል። ውስጥ እና ወጣትነት እኔ በእውቀት ቢደራጅ በእውቀት ካብቶ የነገሪቷን ኢትዮጵያ ተስፋዋን ዓለም ለሞ ቢያልፍ ነው ምኞቴ። በስተ መጨረሻ በቃል የምታስታውሰው ግጥም ካለ አጠር ያሉ በተለይ ለወጣቱ ይሆናሉ የምትላቸው ማስታውሰው አገር አማን ባልሆነች ጊዜ አሁንም አማን አይደለችም። ያው ሰላም ባልሆነች ጊዜ ከለውጡ በፊት እየተባለ ይወራል ብዙ ጊዜ አይደል? ያኔ የምናቀርባቸው ግጥሞች ነበሩ። ከነኛ 1977 አንድ እንጀራ ለሰባት እሱንም ምናልባት ተበልቶ ነበረ። ይው ከዚያ ወዲህ ከችግር የሚያወጣ አንድ መሪ ጠፍቶ እንዳልጨርሰው አደገኛ ነው ለአሜሪካ ድምጽ Kenya'da batı Addis Ababa ቴኔዲ አባተን ና እንግዳውን እናመሰግናለን ሁለተኛዋ እንግዳችን ደግሞ ገነት ስለሺ ትባላለች ነዋሪነቷ በዚህ በአሜሪካ ሀገር በሜሪላንድ ግዛት ነው እንግዳችን ከአመታት ከሀገር ውጭ ከኑሮ በኋላ የጸጉር መርገፍ አጋጥሟታል። ይህንን ችግር ለመቅረፍ ታዲያ የራሷ የሆነ ሹሩባ ከላሞተት የተመረተ የፀጉር ቅቤ ማምረቻ ድርጅትን እንድትከፍትና ለዘመናት የቆየውን የኢትዮጵያውያንን የፀጉር ቅቤ የመቀባት ባህል ከኢትዮጵያ ውጭ ለማስፋፋት እንድትችል አድርጓታል። ከገነት ስለሺ ጋር ቆይታ አድርጌ ነበረ። ቆይታችን የሚጀምረው ገነት ሹሩባ የጸጉር ቅቤን ለመመስረት ምን እንዳነሳሳት ከምታብራራበት ነው። ህዝብና ስለ ጓደኞች ስለ አካባቢ እንግዲህ ለመናገር ከትምህርት እንደተመለስን ሁልጊዜ ጸጉራችን ቅቤ ነው የምንቀባው። አረብ ጀምሮ ቅቤን ቡድን ምናምን እና ያን ጊዜ ልጅ እያለሽ አታውቂውም፣ ጥቅሙን እንዴት ሃይድሬት እንደሚያደርግ ፀጉር እንደሚያሳድግ፣ ቆዳሽ ደርቆ ከሆነ ደግሞ እሱም እንደሚረዳሽ። እንደምታውቂው ብዙ አይነት ቴክስቸር ጸጉር ነው ያለን ኢትዮጵያ። ኪንኪ አለ፣ ደረቅ ያለው አለ፣ ለስላሳው አለ፣ ረዥሙ አለ አጭሮ አለ። ጸጉር ግን ጸጉር ነው። ግን ላይ አንድ ላይ የሚያደርገን ምንድን ነው? ሁላችንም ቅቤ እንቀባለን። እንኳን እኛ ሴቶቹ፣ ወንዶቹ እንኳን ነው አባቶቻችን ቅቤ ይቀባሉ። ለጭንቅላትም ጥሩ ነው ይባላል። ለፊትም እንደዛ እንግዲህ። ዋናው ችግሩ ምንድን ነው? ኢትዮጵያን የተመሰረተበት ዋናው እኛ አሜሪካን ሀገር ያለነው ብቻ ሳይሆን የትም ዓለም ያሉ አበሾች በሙሉ በተለይ ሴቶች ህይወቻችን እንድጠይቂያቸው መጀመሪያ ከኢትዮጵያ እስከወጥተን አንድ ዓመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ የምናየው ፀጉራችን ነው። ጸጉራችን መርገፍ ይጀምራል። ከውሃውም ነው፣ ከአየሩም ነው። አየራቸው አሁን እዚህ እኔ ባለሁበት ሀገር አሜሪካን ሀገር እንኳን ብናይ ግንቦታቸው በጣም በጣም በጣም ያቃጥላል። ዊንተራቸው በጣም ይበርዳል። የእንደዛ አይነት ነገረኛ ቆዳ የእኛ ፀጉር አያቅም። ምክንያቱም የኢትዮጵያ ወይዘር በጣም ቆንጆ ነው፣ ለሁሉም የሚስማማ ነው እና ከችግር የተነሳ ነው ያመጣሁት ሹሩባን ማለት፣ መጀመሪያ ኖቲስ ያደረጉት ያወቅኩት የፀጉሬ መሳሳት ነው። በተለይ የፊት የፊቱ ሁላችንም የወጣ ነው። በአንድ አመት፣ በሁለት አመት ተከታትለን ነው ጓደኞች፣ የወጣ ነው እና ሁሌ እናወራለን በስልክ። ይሄ ነገር ይሄን ገዝተሽ ተጠቀሚ፣ ይሄንን ሻምፖ ገዝተሽ ተጠቀሚ። ጠቀም አይሰራም፣ ስገዛ ስጠቀም አይሰራም፣ ወይ ፀጉሬ ምናምን እያልኩ እዛ ቦታ ላይ ስደርስ በጣም ከርድዶ ነበረ ፀጉሬ፣ በጣም ከርዶ፣ በጣም አልቆ ነበር። እና ሁሉንም ነገር ከሞከርኩ በኋላ አንድ የቀረኝ ነገር ወደኋላ ኋላ ተመልሼ፣ ቅቤውን እዚህ ሀገር ማግኘት አትችልም። በተለይ ዩኒቨኛ ስቴት ሜሪላንድ ኦርጋኒክ የላም ወተት አይሸጥም። መሸጥ አይቻልም። ጥሬ ወተት ጥሬ ወተት። አዎ ጥሬ ወተቱ አይቻልም። እንግዲህ ምን ማድረግ አለብን? እኔም እና አንድ ሌላ ሰው ፓርትነሪ እንደዚህ ተነጋግረን፣ ሌላ ስቴት ሄደን አይተን እንደዚህ ኢንዲፐንደንት ገበሬዎች አሉ፣ በትልልቅ ኮርፖሬሽን ያልተጠቃለሉ ለነሱ ከነሱ ጋር ተነጋግረን። ከዛ በኋላ ደግሞ ችግሩ ምንድነው? ሽታ። ከዛ በኋላ ኬሚስቶችን ቀጠርን። ወደ ከሁለት አመት በላይ ነው የወሰደብን። አርጋን ኦይል ወይም የአርጋን ዘይት ሲባል ብዙ ጊዜ ከሞሮኮ ባህል ጋ እያያዛል። እንዲሁም ደግሞ ሺያ በተር ወይም ደግሞ የሺያ ቅቤ በተለይ በምዕራብ አፍሪካ ለሰውነትም ለጸጉርም እየተደረገ ጠቀሙበታል፣ እና በጣም የተለመዱ ቅቤዎች ናቸው። ቅቤ ግን የጸጉር ቅቤ በዚህ ደረጃ ለገበያ ቀርቦ ታይቶ አይታወቅም። እንዴት ነበረ አቀባበሉ? በአንዳንዱ በጣም የሚያስቅ ነበረ። መጀመሪያ ለምሳሌ ወደ ፋብሪካ ስንወስድ ምን አይነት ቅቤ ነው፣ የማንጎ ቅቤ ነው፣ የሺያ በተር ቅቤ ነው ምናምን ሲሉን፣ አይ ከላሞተር ቅቤ ነው ስንላቸው መጀመሪያ የላሞተር ምክንያቱም ሰምተው አያውቁም። በጣም ብዙዎች ነገር ግን ብዙዎቹ አፍሪካዊ ለምሳሌ አሁን ጋና ሱቃለን፣ የኬንያ ደግሞ እየጠየቁ ነው እንደዚህ እንደዚህ፣ ሳውዝ አፍሪካን በጣም በጣም ብዙዎቹ ይገዛሉ። የደነገጡት እዚህ ያሉት አፍሪካ አሜሪካኖቹ ናቸው። እነሱም የሚያውቁት እንዳልሽው የሞሮካን ኦይል ከሞሮኮ እንደሚመጣና በጣም ጥሩ እንደሆነ የሺያ በተር ከጋና ከሴንትራል አፍሪካ በጣም ብዙ እንደሚመጣ እንደዛ እንደዛ፣ ነገር ግን የላም ወተት በኋላ ላይ ሳስረዳቸው በምራሽ አኩን ካለፉ በኋላ አንደርስታንድ ያደረጋሉ። ሌላው ነገር ደግሞ ስለ ቅቤውን ብቻ አይደለም የምንነግራቸው፣ ቅቤውም ኦሪጂኔት ያደረገው ኢትዮጵያን መሆኑን ኢትዮጵያ ማናት። ከሳውዝ ኮሪያ ኦርደር ይመጣል፣ ከሳውዝ አፍሪካ ኦርደር ይመጣል፣ ከኢትዮጵያም ስልክ ይደወልልናል፣ ከዱባይም ይደወልልናል። ከበጣም ብዙ ቦታ ኢንተረስታለን እንትን እያደረግን ነው እየላክን ነው ያለ ነው። ነገር ግን ከእኛም ውጪም ደግሞ እነዚህ ዩቱብ የሚሰሩ ልጆች የታወቁ ልጆችን ሞክረውት በደንብ ቴስቲፋይ አድርገዋል፣ ተናግረዋል። አሁን በትክክል ነው እንዲህ እንዲህ የተባለው እንዲህ ፕሮሚስ የተደረገው በቱሉ ላይ እንዲህ እንዲህ ፋውንደሯ እንዲህ እንዲህ ብላለች የተባለ የእውነት ነው ያሉት፣ እና ትልቅ ትልቅ ትልቅ አቀባበል ነው። እንግዲህ አሁን በሰው ሀገር ኢሚግራንት የሚባለው ወይም ስደተኛ ነሽ። በተጨማሪም ሴት ነሽ፣ በዛ ላይ ደግሞ ለየት ያለ የፈጠራ ምርት ይዘሽ ነው ወደ ገበያ የመጣሽው እና እነዚህ ነገሮች እንዴት ናቸው? እንደው በአጠቃላይ ጥቁር ሴት ሆኖ አዲስ ነገር ይዞ ወደ ገበያ መምጣት በሰው ሀገር ቀላል አይደለም። እንደምታውቂው በአማርኛ በምናገረው አክሰንቴ ነው እንግሊዝኛ የምናገረው እንግሊዘኛ የመጀመሪያ ቋንቋ ወይም ስላልሆነ ከመጀመሪያው ጀምረሽ ስትጀምሪ አስር ጊዜ እየደወልኩኝ ከቻፕ እያደረኩኝ እየደወልኩኝ ተስፋ ሳለ መቁረጥ፣ አይደውሉልሽም፣ ፋክተሪዎች መልሶ አይደውሉልሽም፣ ገበሬዎቹ መልሶ አይደውሉልሽም። አክሰንትሽን ሲሰሙ ሲሪየስ አድርገው አይወስዱሽም። በዛ ላይ እንዳልሹ ሴት ነኝ። ገና ፊቴን ሳያዩኝ ገና በአክሰንቱ ራሱ አለመግባባት ሁሉ ሁሉ አለ። በጣም በጣም በዛም ውጣ ውረድ አለ። ግን ትልቁ ልዩነቱ አይቲንክ ካለማወቅ ነው ካለ መማር ነው ካለማወቅ ነው። የነሱም የራሳቸውም ቢዝነስ ስራን የሚያደርጉ ሰዎች ናቸው። ስለዚህ አስር ጊዜ እየደወልኩ እየጨቀጨኳቸው እነሱ ጊዜያቸውን ማጥፋት አይፈልጉም። እና አንድ ቀን ሰልችቷቸው ሲያነሱ ግን አስረዳቸዋለሁ። ይሄን ያለው ይሄን ያለው ግን ሁሉም ነገርም መልሶም በክፍያም ጭምር ነው ይሄን ለዚህ መክፈል አለብሽ፣ ለዛ መክፈል አለብሽ። ስለዚህ ሹሩባ ሰክሰስፉል ይሁን አይሁን፣ ሰው ይውደደው አይውደደው፣ ከማወቄ በፊት ኦሬዲ እኔ በጣም ብዙ ኢንቨስት አድርገንበታል። ምክንያቱም እኔ ፐርሰናል ስለረዳኝ፣ ምክንያቱም ጸጉሬን ስላስተካከለልኝ፣ ምክንያቱም ያደግኩበት ስለሆነ ምክንያቱም ገዛ በኋላ ያወረሰረች ምናምን ያደርጋሉ ስትጀምሪ በጣም በጣም ብቸኛ የሚያደርግ ስራ ነው። ምክንያቱም አንቺ ነሽ እንዳልኩሽ ትሬዴ ባይ ትሬኒንግ ፎቶግራፈር ነኝ ቢዝነስ ሰው አድ አልነበርኩም። ስለዚህ ያንዳንዱን ነገር እንዴት አድርጌ ደውዬ መጠየቅ እንዳለብኝ፣ እንዴት አድርጌ መልሼ እንደገና ቼክን ማድረግ እንዳለብኝ ራሴን ማስተማር ነበረብኝ እና እኔ እኔው እኔው እኔው እኔው ብቻ ነበር ለብዙ ጊዜ። እሺ፣ ስለ ምርት ቆይታ ጊዜ እናወራ ደግሞ። ምናልባት ሰዎች ጥያቄ ሊኖራቸው ይችላል። አሁን በኢትዮጵያ የበሰለ ቅቤ ወይም ሽታ ይቀይራል። ቅድም ካነሳ ነው ጋር ምናልባት ይያያዛል። አንድ ምርት ምን ያህል ጊዜ ይቆያል? በጣም ጥሩ። እንግዲህ ቅቤ ለብቻው ሞልድ ያልሆነ ቦታ ወይም ፀሐይ ላይ ካላስቀመጥሽው ቅቤውን ቁጭ አድርገሽ እፍን አድርገሽ ቁጭ ካደረግሽው ቅቤ እስከ መጨረሻው ጊዜ ጊዜ እንኳን ልሰጥሽ አልችልም። አይበላሽም። ቅቤ ቅቤ ነው የሚበላሸው ምንድን ነው ሌላ ነገር ሲቀላቀልበት፣ እጅ ሲነካው ሲገባ፣ ባክቴሪያ ኢንትሮዲውስ ሲደረግ ምናምን ነው ሰው የኛ ምንድን ነው ያደረግነው? ኤክስፓይሬሽን እንዴት መኖር አለበት? ሁሉም ፕሮዳክት ላይ የግድ ነው፣ በህግ ነው እሱ። እኛ ያደረግነው አንድ አመት ድረስ መቆየት ይችላል። ብቻ ፀሐይ ላይ አድርጎ ፀሐይ ላይ ካደረጋችሁት፣ ይቀልጣል። ከዛ ቤቶች ስታስገቢው ደግሞ መልሶ ቀቢያ ይሆናል እንደማንኛውም። ከዛ ውጭ ግን ምንም ችግር የለውም። ነገር ግን እኔ ፐርሰናሊ ሶስት አመት የሆነው ቀቢያ ለኢፍሬት ውስጥ ያስቀመጡት ትንሽ ትንሽ ነው የምትቀቢው እና ጊዜ ጊዜ ይኖርሻል ይሰጥሻል። መጨረሻ ላይ የረሳ ነው ያላረሳ ነው መጨመር የምትፈልጊው ሀሳብ ካለ እንግዲህ ያው እንዳልኩት ያው በኮሚኒቲው ምክንያት ነው ለዚህ እንትን የምንደርሰው እና በጣም ብዙ ሌሎች ስቴቶችም አሉ፣ ኢውሮፕም ያሉ በጣም ኢውሮፕ የሚኖሩ ልጆች፣ ሌላ ሌላ ሀገር የሚኖሩ ልጆች በጣም ይሰቃዩ አሉ የጸጉር ቅባት እንደዚህ እንደዚህ ቅቤ ተው ለራሳቸውም የሚሆን በጣም እኛ እንኳን አሜሪካን ሀገር ያለነው ልጆች ትንሽ ምርጫ እንዲኖረን ይችላል። ይሄው ሹሩባ ቅቤም ወቷል እንደዛ ነገር ነገር ግን ለምሳሌ ውጭ ያሉት ስቶሮች ስልልቅ ስቶሮች አበሻ ኦን የሚያወጋቸው ምናምን እነሱ ኦርደር ቢያደርጉላቸው ይደርሳቸዋል ለእነሱ እዚህም ብዙ ስቴትም ያሉትም እያንዳንዱን ሽፒንግ እየከፈሉ ምናምን እንትን ከሚሉ አጠገባቸው ያለ ትልቅ ስቶር ካለ ሄደ ኦርደር ቢያደርጉ ለእነሱ አርብላቸዋል። እና ያው ፌስቡክም አለን ሹሩባ ኢትዮጵያን ሄርበተር ብላቸው መግባቱ ይችላሉ። ኢንስታግራምም አለን ሹሩባ ኢትዮጵያን አለ። እዛም ቢሆን ሹሩባ ለብቻው አይደለም እናት እውቀት ነው። የአያቴም የቅድሚ አያቴም የሁሉም የሁላችንም እውቀት መሆን አለበት። እዛ ጃር ውስጥ ያለው ምክንያቱም ኢትዮጵያዊን ሪፕሬዘንት ያደርገናል። እንግዲህ መድረስ ያለብኝ እናደርሳለን። ሻምፖም፣ ኮንዲሽን ቅባትም ወደፊት ይወጣል። ተከተሉን ነው የምንለው። እሺ። ሩባ የኢትዮጵያ የጸጉር ቅቤ መስራች ገነት ስለሺ፣ እግዚአብሔር ስጥልኝ። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ሄደን እግዚአብሔር ይስጥልኝ። አዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶን ነው። አሁን ሀብታሙ ስዩም የስፖርት ዘገባዎችን ይዘው ይጠብቃችኋል። ዛሬ አመሻሹን በተደረጉ ውድድሮች አፍሪካውያን የሩጫው ዘርፍ ገናና መሆናቸውን በጃፓን ቶኪዮ ኦሎምፒክ ላይ ዳግም አሳይተዋል። ኢትዮጵያን በማህደሯ ላይ አንድ የብርና አንድ የነሐስ ሜዳሊያዎችን አክላለች። በወንዶች 3000 ሜትር መሰናክል ውድድር የሞሮኮ ሱፊያን ኤልባካሌ ውድድሩን በ8 ደቂቃ ከ8 ሰከንድ ከ9 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ አስገኝተዋል። ኢትዮጵያዊው ለሜቻ ግርማና ኬንያዊው ቤንጃሚን ኬገን በሰከንዶች ልዩነት ተከታትለው በመግባት የብርና ነሐስ ሜዳሊያ ባለቤት ሆነዋል። ሌላው በጉጉት የተጠበቀው የሴቶች አምስት ሺህ ሜትር የፍጻሜ ውድድር ለኒዘርላንድ በምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን አሸናፊነት ተጠናቋል። የ28 ዓመቷ ሲፋን 12 ከግማሹን ዙር በ14 ደቂቃ ከ38 ሰከንድ ከ38 ማይክሮ ሰከንድ በማጠናቀቅ ኒዘርላንድን ለወርቅ አብቅታለች። በግሏ የመጀመሪያው የኦሎምፒክ ወርቅ ሜዳሊያም ሆኖላታል። ኬንያዊቷ ሄለን ኦብሪ የብር ኢትዮጵያዊቷ ጉዳፍ ጸጋይ የነሐስ ሜዳሊያዎችን በማግኘት የሀገራቸውን የሜዳሊያ ቁጥር ከፍ አድርገዋል ስማቸውንም በኦሎምፒክ የክብር መዝገብ ላይ አስመዝግቧል። የቶኪዮ ኦሎምፒክ የሁለተኛ ሳምንት ክንውኖች ተጀምረዋል። ቀልብ ሳቢ ስፖርታዊ ትዕይንቶችም እየታዩ ይገኛሉ። በከፍታ ዝላይ ዘርፍ የተወዳደሩት አንድ ጣሊያናዊና አንድ ኳታራዊ ተወዳዳሪዎች ሁለቱም የወርቅ ሜዳሊያ እንዲሸለሙ ተወስነዋል። ጣሊያናዊው ጂያን ማርኩ ታምቤሪና ኳታራዊ ሙታዝ ባርሲም አሸናፊውን ለመለየት የተቀመጠውን የ2 ሜትር ከ39 ሳንቲሜትር ከፍታ በዝላይ ላይ ለማለፍ ሶስት ጊዜ ሞክረው አልተሳካላቸውም ነበረ። በስተመጨረሻ ዳኞች ተወዳዳሪዎች ከተስማሙ ለሁለቱም የወርቅ ሜዳሊያ መስጠት እንደ የሚችሉ ነግረዋቸዋል። መስማማታቸውን ያስታወቁት ተወዳዳሪዎች በእንባ የታጀበ ደስታቸውን ሲገልጹም ታይተዋል። በተያያዘ ዜና የቬንዙዌላ ሱሉስ ዝላይ ተወዳዳሪ የሆነችው ዩሊማር ሮጃስ ከ26 ዓመት ወዲህ የመጀመሪያ የሆነውን የዓለምም ሆነ የኦሎምፒክ ክብረ ወሰንን በአንድ ቀን አስመዝግባለች። ሮጃስ በመጨረሻ ሙከራዋ 15 ሜትር ከ67 ሴንቲሜትር ለመዝለል ችላለች። የቶኪዮ ኦሎምፒክ መልካም ስፖርታዊ ጨዋነት የታየበት መድረክም ሆኗል። ለዚህ ማሳያ የሚሆኑት በወንዶች 800 ሜትር ሩጫ ተወዳዳሪ የሆኑት የዩናይትድ ስቴትስ ሱ አይዚያ ጆዌት እና የቦትስዋናው ኒጄል አሞስ ናቸው። ለሮብ ፍጻሜ ለማለፍ ውድድራቸውን በሚያደርጉበት ጊዜ ተጠላልፈው ቢወድቁም አንዳቸው አንዳቸው ላይ ንዴታቸውን ከመወጣታቸው ይልቅ በወንድማማችነት መንፈስ በመጠቃቀፍ ውድድሩን ከሌሎች ተወዳዳሪዎች በ54 ሰከንዶች ዘግተው ጨርሰውታል። ከውድድሩ በኋላ አሞስ ወደ መጨረሻው ዙር ውድድር እንዲገባ ሲፈቀድለት ጆዌት ሲን ከውድድሩ ውጭኗል። የቶኪዮ ኦሎምፒክ የውዝግብ አፍታዎችንም እያስተናገደ ይገኛል። በግዳጅ ወደ ሀገር እንድሳፈር ልደረግ ነው ያለች የቤላሩስ ተወዳዳሪ ክሪስቲና ሲማንስኩያ አኒዳ በተሰኘው አውሮፕላን ማረፊያ ጣቢያ ወደሚገኘው ፖሊስ ጣቢያ በመሄድ ከለላ አግኝታለች። ፖላንድና ቼክ ሪፐብሊክ ለአትሌቷ ማናቸውንም ድጋፍ ለመስጠት ጥያቄ አቅርበዋል። የአጭር ርቀት ተወዳዳሪዋን የተባበሩት መንግስታት ድርጅት የስደተኞች ተቋም ተወካዮችም እንዳነጋገሯት ተሰምቷል። አትሌቷ አሰልጣኟ በሌሊቱ ወደ ክፍሏ በመሄድ ውድድሯን በማቋረጥ ወደ ሀገሯ እንድትመለስ በበላይ አካል መታዘዟን መናገራቸውንና በግዳጅ በቱርክ አየር መንገድ ሊያሳፍሯት መሞከራቸውንም ተናግራለች። ተጨማሪ ዘገባዎች የተገኙት ከአሶሽየትድ ፕሬስ ነው። I'm <laughs> አድማጮቻችን ስለነበረን ቆይታ እያመሰገንን የሰኞ ምሽት የጋቢና ቪኦኤ መሰናዶን እዚህ ላይ አጠናቀቅን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በጀመርነው ነው ሙዚቃ እንሰናበታችኋለን። ደናደሩ